ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአፍሪቃ ህብረት በኢትዮጵያ የኦሮሚያ ክልል ያለውን ሁኔታ በቅርበት እየተከታተለ መሆኑን አስታወቀ። እዚህ በኢትዮጵያ ያለውን ሁኔታ በተመለከተ የአፍሪካ ህብረት ጉዳዩን እየተከታተለ መሆኑን አረጋግጥላችኋለሁ። የሰማነው የአፍሪካ ህብረት የፖለቲካ ጉዳዮች ኮሚሽነር የዶክተር አይሻ አብዱላሂን ድምፅ ነው። በአብይ ርዕስ ዘገባ አለን። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዛሬ ሐሙስ ጥር 19 ቀን 2008 ዓ ም ነው። ከፕሮግራሙ መሪ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ ሰለሞን ክፍሌና አዳነች ፍስሐየንን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አድማጮች፣ አንደኛው ዶክተር መረራ ጉዲና በቅርቡ ለንባብ ባበቁት መጽሐፋቸው ዙሪያ የተካሄደ ውይይት ይሆናል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። የሶማሊያ መሪዎች በመዲናይቱ ሞቅዲሾ ለሁለት ቀናት ያህል የሞቀ ክርክር ካካሄዱ በኋላ በአዲስ የምርጫ ሞዴል ላይ ተስማምተዋል። ትናንት ማታ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣ መግለጫ ሀገሪቱ ሁለት ምክር ቤቶች እንደሚኖሯት ይገልጻል። ታችኛው ምክር ቤት 257 መቀመጫዎች ላይኛው ምክር ቤት ደግሞ 54 መቀመጫዎች ይኖሯቸዋል። የታችኛው ምክር ቤት መቀመጫዎች በጎሳ ውክልና ሂደት ላይ የተመሰረቱ ይሆናሉ። የላይኛው ምክር ቤት ግን በክልላዊ ግዛቶች መካከል ይከፋፈላል። መግለጫው እንደሚለው በላይኛው ምክር ቤት ከሚኖሩት 54 መቀመጫዎች 48ቱ አሁን ባሉትና ለወደፊት በሚመሰረቱት ክልላዊ ግዛቶች መካከል በእኩል ይከፋፈላሉ። የተቀሩ ስድስት ወንበሮች ደግሞ በሶማሊላንድ በፑንትላንድ ግዛቶች መካከል በፑንትላንድ ግዛቶች መካከል የፖለቲካ ቦታቸውና ብስለታቸው ታይቶ በእኩል ይከፋፈላሉ። የታችኛው ምክር ቤት ተወካዮች በጎሳ መሪዎች ይመረጣሉ። የላይኛው ምክር ቤት አባላት ደግሞ በክልላዊ ሸንጎዎች ይመረጣሉ። በሁለቱም ምክር ቤቶች ከሚሮኑት መቀመጫዎች ሰላሳ ከመቶዎቹ ለሴቶች ይመደባሉ። በምክክሩ ሂደት የተሳተፈው የፑንትላንድ ግዛት ማንኛውንም በጎሳ ሂደት ላይ የተመሰረተ ስምምነትን አልቀበልም ብሏል። የቀድሞው የአይቮሪኮስ ፕሬዚደንት ሎረን ባግቦ ዛሬ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ቀርበው ጥፋተኛ አይደለሁም የሚል ቃል አሰምተዋል። በችሎቱ ፊት ቀርበው ለመዳኘት የመጀመሪያው የቀድሞ ርዕሰ ብሔር የሆኑት ባግቦ በድረ ምርጫ ግጭት በነበራቸው ተሳትፎው ምክንያት በስብና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ከአምስትና ከአራት ዓመታት በፊት በተካሄደው ግጭት የሦስት ሺህ ሰዎች ህይወት ጠፍቷል። አላሳን ዋታራ ለፕሬዝዳንትነት በተደረገው የማጣሪያ ምርጫ አሸንፈዋል ከተባለ በኋላ የሰባ ዓመት ዕድሜው በአግቦና አብሯቸው ለፍርድ የቀረበው የቀድሞ የወጣቶች መሪ ቻርልስ ብሌጉዴ በዋታራ ደጋፊዎች ላይ አስከፊ ጥቃት ከፍተዋል ሲሉ የዓለም አቀፍ የወንጀል ችሎታ አቃቢ ህግ ክስ አቅርበዋል። ደም ያፋሰሰው ግጭት ከአራት ዓመታት በፊት የቆመው የቀድሞ የአይቨሪኮስ ቅኝ ገዢ ፈረንሳይ ህግ ለማስከበር ወታደራዊ ኃይል ልካ በፕሬዝዳንታዊ ቤተ መንግስት መሽገው የነበሩት ባግቦን ካሰረች በኋላ ነው። የቀድሞው የአይቨሪኮስ ፕሬዝደንት ሎረን ባግቦ በዓለም አቀፍ የወንጀል ፍርድ ቤት መቅረብ ስልጣን አላስረክብም በማለታቸው በተከሰተው ግጭት ሰለባ የሆኑት በብዙ ሺህ የሚቆጠሩ ሰዎች ፍትህ ሊያገኙ የሚችሉበት አብይ ምዕራፍ ነው ሲሉ አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅት የምዕራባዊና የማዕከላዊ አፍሪቃ ክልል ምክትል ዳይሬክተር ስቲቨን ኮክበርን ተናግረዋል። የሎረን ባግቦ በችሎቱ ፊት መቅረብ ለዓለም አቀፍ ፍትህ ታሪካዊ ክስተት ነው በአይቨሪ ኮስት ሰለባ ለሆኑት ሰዎች ደግሞ የሐዘን ጊዜ ነው ሲሉ ኮክበርን አስገንዝበዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ኤሚሊ ሎፕ ከአቢጃን የላከችው ዘገባ ዝርዝሩን ይዟል። ሰለሞን ክፍሌ ያቀርበዋል። በአይቮሪ ኮስት ዋና ከተማ በአቢጃን በአሁኑ ወቅት እየተነገረ ያለው ትልቁ ዜና የቀድሞ ፕሬዚደንት ሎራ ባግቦ የፍርድ ሂደት ነው። የመንግስት ደጋፊው ጋዜጣ የአብይ ርዕሱን ዜና የመጨረሻው መጀመሪያ ሲል አስነብቧል። ሌላ ጋዜጣ ደግሞ ይሄኛው የቀድሞውን ርዕሰ ብሔርና ዋና አማካሪያቸውን የሚደግፈው ነው፣ የባግቦና ብሌጉዴ መጻኢ ዕድል ብሎታል የዘገባውን ርዕስ። በአንዳንድ ቀበሌዎች የባግቦ ደጋፊዎች የፍርድ ሂደቱን በቀጥታ ከስፍራው ለማስተላለፍ ተደራጅተዋል። ባሲሌ ኮናንዴሲ ያለው የመጣሁት የፕሬዝደንቴን የፍርድ ሂደት የቀጥታ ስርጭት ለመከታተል ነው ምንም አይነት ማስረጃ ስላልቀረበባቸው ይፈታሉ ብዬ ተስፋ አደርጋለሁ ነው። የሰባ ዓመት ዕድሜ ያላቸው ባግቦና ረዳታቸው ብሌጉዴ ጉዴ እንደ አውሮፓውያን ዘመን አቆጣጠር በ2010 እና 11 የባግቦ ደጋፊዎች ከፖለቲከኛው አላሳን ዋታራ ደጋፊዎች ጋር በተጋጩበት ወቅት ሦስት ሺህ ሰዎች መገደላቸው ይታወቃል። ይህንኑ ተከትሎ በሁለቱ የቀድሞ አመራሮች ላይ ከቀረቡ ክሶች መካከል የሰብአዊ ወንጀሎችና ሆን ተብሎ የተካሄደ ጭፍጨፋ የሚሉ ይገኙባቸዋል። በመጨረሻ ባግቦ ታሰሩ፣ አላሳን ዋታራ ፕሬዚደንት ሆኑ። ባለፈው ዓመት እንደገናም ዋታራ ተመርጠው ሀገሪቱን እየመሩ ናቸው። ፍርድ ቤቱ አድሏዊ ነው ሲሉ ሂደቱን የሚተቹ ወገኖች አሉ። ምክንያታቸውም የሄግ ፍርድ ቤት ከተመሠረተ 2002 ዓ.ም ጀምሮ ያያቸው የስምንት ሀገሮች ጉዳዮች ሁሉም ከአፍሪካ ናቸው የሚል ነው። ዚካ የተባለው በሚወለዱ ህጻናት ላይ የአካል ጉድለት ያስከትላል የሚባለው ቫይረስ በመላ የአሜሪካ ሀገሮች በፍጥነት እየተዛመተ በመሆኑ አራት ሚሊዮን የሚሆኑ ሰዎችን ሊያጠቃ ይችላል ሲል የዓለም የጤና ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅት የጤና አገልግሎት ዋና ስራ አስኪያጅ ማርግሬት ቻን በትንኝ የሚተላለፈው ዚካ ቫይረስ እንደ አውሮፓ አቆጣጠር በ1947 ዓ ም ለመጀመሪያ ጊዜ የተገኘው ኡጋንዳ ውስጥ እንደነበር ገልጿል። ከዚያ በኋላ በመላ ዓለም ተስፋፍቷል። ከቅርብ ጊዜያት ወዲህ ደግሞ ከአካላት ነርቮች ጋር እየተያያዘ እንደሆነ ጨምረው ገልጸዋል። በሽታው የያዛቸው በብዙ ሺህ የሚቆጠሩ ነፍሰ ጡር ሴቶች ከፍተኛ የአካል ጉድለት ያለባቸው ልጆች መውለድ ጀምረዋል። የተወለዱ ልጆችም እንደሞቱ አክለውበታል። በአሁኑ ወቅት 23 የአሜሪካ ሀገሮችና ግዛቶች በሽታው እንደታየባቸው ቻን ገልጸዋል። የቫይረሱ መግባት በጣም ትንሽ ጭንቅላት ያላቸው ህጻናት መወለድ መብዛት ጋር ተያይዟል ሲሉም መርጌት ቻን አስረድተዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የዚካ በሽታ ምርመራ፣ ክትባትና ሕክምና ለማቅረብ ፈጣን ጥረት እንዲደረግ ጥሪ አቅርበዋል። በመጨረሻም ናይጄሪያ ውስጥ ከኢቦላ ቫይረስ ጋር የሚመሳሰል ትኩሳት የሚለቅ በሽታ መስፋፋት ስጋት ማሳደሩ ተዘግቧል። ላሳ ፊቨር ወይም የላሳ ትኩሳት የተባለው በሽታ ከጥቂት ወራት በፊት ከገባበት ጊዜ አንስቶ ቢያንስ 57 ሰዎች ታመው 34 ሞተዋል። በሽታውን የሚያስተላልፉት አይጦች ሲሆኑ፣ ሲበረታ የኢቦላ አይነት ስሜት ይኖረዋል ተብሏል። ኢቦላ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ምዕራብ አፍሪካ ውስጥ በተዛመተበት ወቅት ከ11000 በላይ የሚሆኑ ሰዎችን ሕይወት አጥፍቷል። ናይጄሪያ ውስጥ በኢቦላ የሞቱት ሰዎች ስምንት ናቸው። ላሳ የተባለው የትኩሳት በሽታ ስም የተወሰደው በቦርኖ ክፍለ ሀገር ከምትገኘው ከተማ ሲሆን በሽታው የሚይዘው የአይጥ ዕዳሪ የነኩትን ሰዎች ነው ተብሏል። በራስምታትና በትኩሳት ይጀምርና በሽታው ሲበረታ በአፍና በሌሎች የሰውነት አካላት ደም መፍሰስ ይጀምራል። አድማጮች ለሰዓቱ ያለን ዜና ይኸው ነው። ዜናዎቹን አደመጥን ከሁለተኛው አጋማሽ ቅንብሮቻችን የአንደኛውን ለቅምሻ። አንደኛው አዋጅ የሚመለከተው ምንድ ነው ከኢንዱስትሪ የሚወጡ እፍለቶችን ለመቆጣጠር የሚያስችል ነው ሁለተኛው አዋጅ ደግሞ ከአበባ እርሻ ጋር በተያያዘ እንዲፈጠር የሚችልን የአካባቢ ችግር ለመቆጣጠር የሚያስችሉ ሁለት ዝርዝር ደንቦች አሉ አንድ ዋና አቃፊ አዋጅ አለ ዶክተር ሙሉጌታ አያሌው በጠቅላይ ሚኒስትር ጽህፈት ቤት የአካባቢ ጥበቃ ጉዳዮች አማካሪ ናቸው። በዛሬ ዝግጅት ስለ ሀገሪቱ ህግጋትና ሌሎችም ጭብጦች ይናገራሉ። በተፈጥሮ አካባቢ ዝግጅት ይቀርባሉ። አሁን የዕለቱ አብይ ርዕስ በኢትዮጵያ የኦሮሚያ ክልል ያለውን ሁኔታ በቅርበት እየተከታተለ መሆኑን የአፍሪካ ህብረት አስታወቀ። የህብረቱ የፖለቲካ ጉዳዮች ኮሚሽነር ዶክተር አይሻ አብዱላሂ ዛሬ ለጋዜጠኞች ሲናገሩ ሰፊ ዲፕሎማሲያዊ ስራ እየተሰራ መሆኑን አስረድተዋል። ህብረቱ ገዢው መንግስት የሚፈጽማቸውን በደሎች በተመለከተ ድምጹን አያሰማም፣ ወገኝተኛነትን ያንጸባርቃል ሲሉ የኢትዮጵያ ተቃዋሚዎች በተደጋጋሚ ይከሳሉ። እስክንድር ፍሬው ተከታዩን ዘገባ ልኳል። ሰሞኑን የሚጀመረውን የህብረቱን የመሪዎች ጉባኤ መነሻ አድርገው ጋዜጣዊ መግለጫ የሰጡት የፖለቲካ ጉዳዮች ኮሚሽነር ዶክተር አይሻ አብዱላሂ ስለ ጉዳዩ ያነሱት ከጋዜጠኛ የተነሳ ጥያቄ ሲመልሱ ነው። ህብረቱ ጉዳዩን ቸል እንዳላለ ያመለከቱት ኮሚሽነሯ ከመጋረጃ ጀርባ የሚሰሩ ስራዎች እንዳሉ አብራርተዋል። እዚህ በኢትዮጵያ ያለውን ሁኔታ በተመለከተ የአፍሪቃ ህብረት ጉዳዩን እየተከታተለ መሆኑን አረጋግጥላቸዋለሁ። እናም ሰፋ ያለ የዲፕሎማሲያዊ ስራ ከመጋረጃ ጀርባ እየተካሄደ ነው። መሪዎቻችን እየሰሯቸው ያሉና ለህዝብ በይፋ ያልተገለጸ ስራዎች አሉ። በኢትዮጵያ ይታያሉ ከሚሏቸው የሰብአዊ መብት ጥሰቶችና መሰል ጭቆናዎች አንጻር የአፍሪካ ህብረት ሚናውን እንዳልተወጣ ተቃዋሚ ፓርቲዎች በተለያየ ጊዜ ገልጸዋል። በእነዚህ ፓርቲዎችና በአንዳንድ ተቺዎች እምነትም አህጉራዊው ተቋም በአብዛኛው ዝምተኛ፣ ሲናገርም ወገንተኛ ሆኖ ቆይቷል። ከአውሮፓ እስከ አሜሪካ የተለያዩ አስተያየቶችን የጋበዘው መግለጫዎችን ያስከተለው የኦሮሚያ ተቃውሞም መቀመጫው አዲስ አበባ ከሆነው አህጉራዊ ተቋም ትኩረት የተነፈገው መስሎ ቆይቷል። ዶክተር አይሻ ግን አንዳንድ ስራዎቻችን በአደባባይ አይገለጹም ባይ ናቸው። በአንዳንድ ሁኔታዎች ላይ በይፋ ወጥተን በአደባባይ መግለጫ እንሰጣለን፣ አቋማችንን እናሳውቃለን። ሌሎች ጉዳዮችን በተመለከተ ደግሞ ከመጋረጃ ጀርባ የዲፕሎማሲ ስራ እናካሄዳለን እና ህብረቱ ሁኔታውን በቅርበት እየተከታተለ ነው። በተጨማሪም ከአባል ሀገራት አንዷ የሆነችው አስተናጋጃችንና የህብረቱ ጽፈት ቤት መቀመጫ የኢትዮጵያ ዲሞክራሲያዊት ሪፐብሊክ መልካም አስተዳደርን ለማስፈን በያዘችው ጥረት ወደ ኋላ እንደማትል እንተማመናለን። ሰብዓዊ መብትን ማክበርና ህብረ ብሔራዊነትን በአግባቡ መያዝ እንደምትቀጥል። ይህቺ ከዘጠና ሚሊዮን ህዝብ በላይ ያላትና የተለያዩ ብሔረሰቦችን ያቀፈች ሀገር ናት። ኢትዮጵያ ምሳሌ በመሆን እንድትመራ እናበረታታለን። እናም ህብረቱ በኢትዮጵያ የኦሮሚያ ክልል የተከሰተውን ሁኔታ ትኩረት እንደሰጠው ኮሚሽነሯ ለማስረዳት ሞክረዋል። ወትሮም እምነት ላልጣሉበት አንዳንድ ተቃዋሚዎች ግን ይህ አስተያየት እንዳለፉት ጊዜያት ሁሉ እየዘገየ ሊሆን ይችላል። ይህ ከዘጠና ሰባቱ ምርጫ ጀምሮ የተንጸባረቀ የተቃዋሚዎች አቋም ነው። መቀመጫው በአዲስ አበባ የሆነው የአፍሪካ ህብረት በኢትዮጵያ ስለሚያጋጥሙ የሰብአዊ መብትና የዲሞክራሲ ጉዳዮች ዝምታን እንደሚመርጥ ነው የሚተቹት። እንደ እነርሱ እምነት ከዚህ አንጻር ለኢትዮጵያውያን ከአዲስ አበባ ብራስልስ ይቀርባል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዕለቱን አብይ ርዕስ ነበር የሰማ ነው። ዜናዎች ወደምተነተኑበት ክፍለ ጊዜ እናልፋለን። በቅድሚያ እስላማውያኑ ጽንፈኞች በተወሰኑ የማሊ አካባቢዎች ሙዚቃ የሚባል እንዳይሰራና እንዳይሰማ ከከለከሉ ከሶስት ዓመታት ወዲህ ለመጀመሪያ ጊዜ የዚህችን የምዕራብ አፍሪካ ሀገር የአካባቢያዊ የባህል መናኸሪያነት መልሶ ያጸናል የተባለ የሙዚቃ ድግስ በዋና ከተማይቱ በባማኮ እየተሰናዳ ነው። ካታሪና ሆዬ ከባማኮ የላከችው ዘገባ አለ ሰሎሞን አባተ እንደሚከተለው አሰናድቶታል የማሊ ምርጥ የጥበብ ሰው አርቲስት ማን ነው ይህ ጥያቄ ዛሬውኑ በማሊው የሙዚቃ ፌስቲቫል ዝግጅት ላይ እየተናኘ ነው በዝርዝሩ ውስጥ እነማን ናሉ? ነሐዋኑ ዱምቢያ ኡሙ ሳንጋሬ የአምናዎቹ ድንቅ ብልጭታዎች የቲምቡክቱ የሚንጥ ባንድ ሳንጎይ ብሉስ እንዲሁም በድፍን ምዕራብ አፍሪካ የኮራ ንጉሥ ተብሎ የገነነው ሲዲኪ ዲያባቴ፣ እንግሊዛዊው ዘፋኝና ዘፈን ደራሲ ዳመን አልባርን። ወታደሮቹ ድንቂቱ ማሊ ውስጥ መፈንቅለ መንግሥት ካደረጉና ጂሃዲስቶች የሀገሪቱን ጥንታዊና ታሪካዊ ሰሜን ከተቆጣጠሩ አራት ዓመታት ሊሆን ነው። ለማንኛውም ማሊ ዛሬ ከጨለማዋ እያንሰራራች የወዳደቀችበትን አቧራና አመድ እያራገፈች ብቅ ልትል ነው መሰል። ተስፋ ይሆን? ለማንኛውም እነሆ የምዕራብ አፍሪካዊቱ የባህልና የጥበብ መናገሻ አለሁ ብላለች። ሰሞኑን ባለፈው የአውሮፓ 2015 ዓ.ም እኮ ባማኮ በየመንፈቁ ታዘጋጅ የነበረውን በድሮው በደጉ ዘመን በጣዩ ጊዜ ማለት ነው። ሌሮን ኮንትሮዶ ባማኮ፣ የባማኮ ፍጥጫዎች ሲሆን ወይም የባማኮ ገጽታዎች። ምንም ይሁን ምን እዚሁ አካባቢ ነው ሲፈታ የፎቶ ፌስቲቫሏን አዘጋጅታለች። ይህ የፎቶግራፍ ኤግዚቢሽን ላለፉት ከሦስት ዓመት በላይ ለሚሆን ጊዜ ተቋርጦ ነበር። በአውሮፓውያኑ የዘመን አቆጣጠር ከ2012 ዓ ም አንስቶ መሆኑ ነው። አሁን አሁን የሰሞኑን የሙዚቃ ፌስቲቫል ጨምሮ ብዙ የባህልና የጥበብ ዝግጅቶች አድማሱን እያሰፉ ጎህ ይቀድ ዘንድ እየዋጁ ይመስላል፣ ሁኔታውን የሚያሸቱ ታዛቢዎች ይናገራሉ። የሁለት ኮራ ሽልማቶች ባለቤቱ ቱማኒ ዲያባቴ ከማሊ ድንቃድንቅ የሙዚቃው መንደርና የጥበቡ ዓለም ሰዎች አብዝቶ የገነነው ነው። በዲያባቴ ቃላት የዚህ የሙዚቃ ፌስቲቫል መመለስ ለማሊያውያን ብዙ ቁም ነገር የደገሰ ነው። ግሩፕ አፍሪካን ወደፊት የሚያንደረድሯት እኮ ፖለቲከኞችና ፖለቲካቸው አይደሉም ባህሏና በተለይ ደግሞ ሙዚቃዋ እንጂ። እንደ ማሊ ላለች አገር ይህ ጸንቶ የሚኖር ሕግ ነው። በሙዚቃዋና በጥበበኛቿ ደግሞ ማሊ ግዙፍ ተጽዕኖ ትርጉማን ትደነጋለች። በፈረንሳይ አፍ ቱማኒ ዳያባቴ ነው የሚናገር። ግሩም መልእክት፣ ድንቅ ቃላት አይደሉ? ይህንን ተስፋ ሰንቀን ወደ ፌስቲቫል ያውም የሙዚቃ ድግስ ስንገሰግስ ግን መንገዱ ጨርቅ እንዳልሆነ፣ አየሩም ፍጹም የጸዳ እንዳልሆነ ልብ በሉ። አሁን በቀደም እኮ ከምዕራብ አፍሪካ ታላላቅ ሆቴሎች በአንዱ በራዲሰን ሆቴል የሽብር ልኡካኑ አደጋ ጥለው ብዙ ሰው ገድለዋል፣ ብዙ አቁስለዋል። እዚያው ጎረቤት በቡርኪና ፋሶ ዋና ከተማ ዋጋድጉም እንዲሁ ጥቃት አድርሰው ጥፋት ከዘሩ ገና ሁለት ሳምንት አልሆነም ሁሉም መንገድ የጸጋ አይደለም የስጋትም እንጂ የምዕራብ አፍሪካ የጸጥታና የደህንነት ጉዳይ ዛሬም ያስፈራናል በሙዚቃው ቀልብ ሰቀላና በድምቀቱም አልፎ ያመናል ሆኖም እኮ ማሊ ቁስሏን ማከም ፈውስን መሻት ትችላለች ይላል ዳያባቴ ልመሊ የኩኒ ዞዲ ማሊኮ በዓለም ዙሪያ የምትታወቀው አንድም በሙዚቃዋ ነው እንደ አሊ ፋርካ ቱሬ፣ ሳሊፍ ኬታ፣ ሮኪያ ትራዎሬ፣ ሀቢብ ኩያቴ፣ ቢዮ ፋርካ ባሴኩ፣ ወይም ኩያቴና ባላኬ ወይም ሲሶኮን የመሳሰሉ የጥበብ ሰዎች እኮ ማሊን በዓለሙ የጥበብ ገበታ ላይ አስቀምጠዋታል። እነዚህ እኮ ያውም ማሊ ካሏት የጥበብ ልህቃን የመድረክ ብቁዋን አንድ አስረኛ እጅ ናቸው። እኛ አርቲስቶቿ ማሊን ልንታደጋት እንችላለን። ፖለቲከኞቹ ብቻ ሳይሆኑ እኛም እኮ እጅግ ጠቃሚ ሚና ልንጫወት እንችላለን። ጦርነትና ግጭቶቹ የአርቲስቶችና የሙዚቃ አስተዋዋቂዎችንም ሕይወት በእጅጉ አክብደውታል። ብዙ የውጭና በስልጣኔና በካብት የበለጸገው ዓለም የመድረኮችና ፊልሞች አዘጋጆች እንግዲህ ማሊን ዙሪያዋን ለማለፍ መሪያቸውን ሲጠመዝዙ ይስተዋላሉ። ስጋትና ፍርሃት ናቸዋ። ይህ ሁኔታ ደግሞ የማሊ የጥበብ ሰዎችና ጥበቧ ወደ ዓለም አደባባዮች በሙሉ ቁመናቸው፣ በሙሉ ብቃታቸው እንዳይወጡ እያገዳቸው ነው። ሶሆይ ብሉዝን ግን ይህ ሁኔታ እምብዛም ያስደነገጠው ያስፈራው አልመሰለም። ድንቅ የተባለ ቡድን ነው ወይም ባንድ ከባንዱ ሦስት አባላቱ አገራቸው ሰሜናዊት ማሊ ነች። እነዚያን ልጆች ከሰሜኑ ባላገር የ2012ቱ ግጭት እያሳደደና እያጣደፈ ባማኮ አስገባቸው። እዚያም ተገናኝተው ግጭቱ ግመውና ቀልተው ሳሉ ሶንግሆይ ብሉዝን ፈጠሩ። ይገርማል እኮ። ያ ቀውስ ባይኖር ኖሮ ሶንግሆይ ብሉዝን ባልተጸነሰም ባልተፈጠረም ነበር ይላል የቡድኑ ጊታር ተጫዋች ጋብራቱሬ። የሺ 2012ቱ ግጭት አልተፈጠረ ቢሆን ኖሮ እኔም እዚህ ባማኮ ባልመጣሁ አልዩንና ኦማርንም ባላገኘሁ፣ ባንዳችንንም ባልመሰረትን ነበር። ግጭቱ የሽብርና፣ የጭንቅ የመከራም ጊዜ ነበር። ለእኛ ግን ለባንዳችን የመፈጠር እድል ነበር። ሶንጎይ ብሉዝ ሙዚቃ በስደት ብለው የሰየሙትን የመጀመሪያ አልበማቸውን ባለፈው ዓመት አውጥተው አጀብ ተብሎላቸዋል። ነገ ዓርብ ማታ ደግሞ በባማኮ ፌስቲቫል ከእንግሊዛዊው አልባርን ጋር ይጫወታሉ። ወደ ቀጣዩ ዘገባ እናልፋለን። ከሰማነው የባማኮ ሙዚቃ ድግስ ሪፖርት በፊት ነበር ልናቅርበው ያሰብነው በጊዜው ስላልደረሰልን ወዲህ አምጥተነዋል። የኦሮሚያን ሁከት ይመለከታል። የአዲስ አበባንና የፊንፊኔ ዙሪያ ዞኖችን ከተሞች ማስፋፊያ ቅተን ተርሶ በተቀሰቀሰው የተቃውሞ እንቅስቃሴ ጋር ተያይዞ በአሁኑ ወቅት በስር ላይ የሚገኙት የአመራር አባላቱ በቅርብ ቤተሰቦቻቸው እንዲጎበኙ መፈቀዱን ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ማረጋገጡን ትላንት መዘገባችን አይዘነጋም። በአጠቃላይ ለችግሩ ሁነኛና ዘለቄታ ያለው እልባት ያበጁ ዘንድ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ጽሕፈት ቤትና ሌሎች የአገሪቱ ከፍተኛ የመንግሥት ባለሥልጣናት የጠየቀው የኢፌኮ የመሪዎቹ ከእስር ነፃ መሆን ቀዳሚ መሆኑን አመልክቶ የታሳሪዎቹን በቤተሰብ አባላት የመጎብኘት መብት መከበር በአዎንታዊነት አወድሷል። ለዝርዝሩ አሉላ ከበደ በቤተሰብ አባላት ጉዳዩ ከቤተሰብ አባላት ጉዳይ ጋር ተያይዘው ስማቸው የተነሳውና በስር ላይ የሚገኙት አቶ በቀለ ገርባ የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር ናቸው። በትላንትናው እለት ወላጅ አባቷን የመጎብኘት እድል ማግኘቷን ያረጋገጠችው ልጃቸው ወይዘሪት ቦንቱ በቀለ ገርባ ለኦሮምኛ ክፍል ባልደረባችን ነሙዳንዲ ተከታዩን ገልጣለች። ትላንትና ወደ ሳት አካባቢ ነበር ከዚህ በፊት እሱ የዛሬ አራት አመት ሲታሰር ምግብ በምንሰጥበት ጋር ነበር የምንገናኘውም እና እንደዛ አስቤ ሄድኩኝ ተመግቤ ገባሁኝ አትገናኝም ተባልኩ ለምን ብዬ ጠየኩኝ አይ አናገናኝም የሚል አጭር መልስ ተሰጠኝ ከዛ በኋላ ምግብ ሰጥቼ ወጣሁኝ ሌሎች ሰዎችም ነበሩ ከኔ ጋር ምግብ ሰጥተው የወጡ እና እንዴት ነው የምናደርገው ብዬ ጠየኳቸው ከዛ አይ በፊት ለፊት በር በሶስተኛ ፖሊስ ጣቢያ ነው እነሱን መጠየቅ የምንችለው እንጂ በዚህኛው አይደለም፣ የሚል ነገር ሰማሁና ወደዛው ሄድኩኝ። በሶስተኛ ፖሊስ ጣቢያ ገብቼ ተመዘገብኩ። ከዛ ቁጭ ብለሽ ጠብቂ ተባልኩኝ። ጠበኩኝ። ከዛ ወደ ቢሮ ወሰዱኝ። ገብቼ ተቀመጥኩኝ። ከዛ እሱንም አመጡት። ቢሮ ውስጥ ሰው ነው ያለው። እኔ ስገባ አንድ ሰው ነበረ፣ ሌላ አንድ ሰው ተጨመረ። ከዛ እኔ እናሱ ጎን ለጎን ተቀመጥን። እነሱ ከፊት ለፊታችን ሆነው የምናወራውን ይሰሙ ነበር እና ኦሮምኛ ነው የሚያወሩት። ስለዚህ እኛ የምናወራውን ሁሉንም ይሰሙ ነበር። ስለ ጤናው ሁኔታ እሱም በተመለከተ ስላለው ነገር አወራን። ደህና ነኝ። ያመኝ ነበረ ማዕከላዊ ከገባሁ ከሁለተኛ ቀን ጀምሮ ሆስፒታል ስመላለስ ነበረ። የደም ግፊት እና ጉሮቶ አካባቢ የሚያመኝ ነበረ። ለሱ መላለስ ነበረ። አሁን የደም ግፊቱ በጣም ጥሩ ሁኔታ ላይ ነው ያለው። ግን ጉሮሮ ውስጥ የሚያምኝ ነገር እስቲላለ ሳል አለኝ አለ። ስለ አያያዛቸው የነገረኝ በፊት አስራ ስድስት ነበረን አንድ ክፍል ውስጥ እና ለመኝታም ይመች አልነበረም ብዙም ነበርን፣ ክፍሏም ጠባብ ነበረች አለ። ባለፈው ይህንን በተመለከተ የረሀብ አድማ አድርገን ነበረ እና ከዛ በኋላ መጥተው አናገሩ ከአስተዳደር የተወሰኑ ሰዎች መጣ፣ አናገሩን። ከዛ ማሻሻል የሚችለውን ነገር እናሻሽላለን አሉ። በዛ መሰረት ቤት ተቀየረልኝ ወደ ሌላ ክፍል ተዛወርኩኝ እና እዛ ክፍል ውስጥ አሁን ሶስት መን ያለ ነው አለ። የተሰጠን ጊዜም በጣም አጭር ነበረ ከአስራ አምስት እስከ ሀያ ደቂቃ የሚሆን ነበር። ስለዚህ በብዛት ያወራነው ስለ እሱ ጤና እና እሱን በተመለከተ ስለ ቤተሰብ እንጂ ስለ ሌሎች እስረኞች አላወራንም። በትላንትና እለት ወላጅ አባቷን የመጎብኘት እድል ማግኘቷን ያረጋገጠችው ልጃቸው ወይዘሪት ቦይንቱ በቀለ ገርባን ድምጽ ነበር የሰማነው። አድማጮች፣ በሌላ በኩል በመግቢያው እንደተጠቆመው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር በትላንቱ ዝግጅታችን ለኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ሌሎች የአገሪቱ ባለስልጣናት በኦሮሚያ ለሚታየው የተቃውሞ እንቅስቃሴና ለዘላቂው መፍትሄ እልባት ያበጁ ዘንድ ጥሪ አሰምተዋል። ይሄ ከኦሮሚያ ውስጥ ያለው ኃይል ህዝብን ከሚያስጨንቅ ወደ ጦር ሰፈሩ ይመለስ። ኦሮሚያ ራሷን በወታደር ሳይሆን በአስተዳደሩ ህዝብ ራሱን በራሱ ያስተዳድር። በየአካባቢው የእኛ ቢሮዎች አሁን ለምሳሌ ተዘግቷል፣ ምንም የለም። ህዝቡም ሰላማዊ ሁኔታ አይደለም የሚታየው። ስለዚህ በህዝብ ማዕከል ያለው የዚህ ፍንፍኔ ዙሪያ ጉዳይ በማስተር ፕላኑ ቢቀርም እኛም ልማት አንቃወምም፣ ልማት እንዲካሄድ እንፈልጋለን። ነገር ግን የሚሄደው አርሶ አደሩን በመንቀል ሳይሆን እነዚህን መልሶ ለእነሱ ሙሉ ካሳ መከፈል አለበት። የተደቀሉ ሰዎች በሙሉ ሲጋቢ አይደለም የሚል ነው አሁን በህዝብ መካከል ያለው። አድማጮች፣ ቃል በገባነው መሰረት የጠቅላይ ሚኒስትሩን ቢሮ የኦሮሚያ አስተዳደር ባለስልጣናትና ሌሎች ኃላፊዎችን ለማግኘት ያደረግነው ጥረት እስካሁን አልተሳካም። ቀደም ብሎ አቶ ሙላቱ ያነሷቸውና ሌሎች ጥያቄዎች አስመልክቶ ይልቁንም ዘለቄታዊ ያለው መፍትሄ ለማግኘት በሚመለከቱ ጉዳዮች ዙሪያ እንዳገኘን እናቀርባለን። ጥረታችንም ይቀጥላል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ቀዳሚው ኢትዮጵያውያን በወቅታዊ የሀገሪቱ የፖለቲካ ጉዳዮች ላይም ሆነ በሌሎች ርዕሶች ላይ በውጭም ሆነ በሀገር ውስጥ መጽሐፍት ማሳተም ከጀመሩ ውለው አድረዋል። በቅርቡ በአገር ውስጥ ከታተሙት መጽሐፍት አንዱ የዶክተር መረራ ጉዲና የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ የሚል መጽሐፍ ይገኛል። መጽሐፉ ስለ ብሔራዊ መግባባት፣ ስለ ብሔራዊ እርቅ፣ ስለ ኢትዮጵያውያን የሚጋጩ ህልሞችና ስለ ሌሎች ጉዳዮች በሰፊው ይተነትናል። ዶክተር መረራ ጉዲና እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ መምህርነት ሲያገለግሉ የቆዩና ለረጅም ዓመታትም በሀገሪቱ የፖለቲካ ሂደት ሲሳተፉ የቆዩ ዛሬም የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። መለስካቸው አመሀ በአዲሱ መጽሐፋቸው ዙሪያ አነጋግሯቸዋል። በዚህ አዲስ መጽሐፉ መግቢያ ላይ ገዢ ፓርቲው ኢህአዴግ አምስት መሠረታዊ ተግዳሮቶች እንዳሉበት ይከራከራሉ። ከእነዚህ አንዱ በመሠረታዊ የሀገሪቱ ጉዳዮች ላይ ብሔራዊ መግባባትን መፍጠር አለመቻሉ ነው ይላሉ። ይህ ብሔራዊ መግባባት የሚፈጠረው እንዴት ነው? በእርሶ አስተሳሰብ ብሔራዊ መግባባት የምንለው በመሠረታዊ የሀገር ጉዳዮች ላይ ቢያንስ ቢያንስ በዛሬ የሀገሪቱ ችግሮች ላይና በሀገሪቱ መጪው እድል ላይ በእነዚህ ሁለቱ ነገሮች ላይ በተወሰነ ደረጃ በመሠረታዊ ጉዳዮች መስማማት ማለት ነው። ኢትዮጵያ ለምሳሌ በሀገር ደረጃ በሕዝብ ደረጃ ኢትዮጵያ ሕዝቦች እንዴት አብሮ ይኖራሉ? ኢትዮጵያ በሀገር ደረጃ ወዴት ትሄድ እንዴት ትሄድ በሚሉ ነገሮች ላይ መስማማት ያስፈልጋል። ብሄራዊ መግባባት የሚባለው እሱ ነው። የአንዱ ፖለቲካ ድርጅት ፖሊሲ ቀኝ ነው ግራ ነው መሀል ነው የሚሉ ነገሮች ሳይሆን መሰረታዊ የሆኑ ይህ ሀገር ይህ ህዝብ እንዴት አብሮ መኖር ይችላል በዚህ ሀገር የሚሉት ነገሮች ላይ መግባባት ያስፈልጋል። ጥሩ ምሳሌ ምንድን ነው? ኢህአዴግ በጠመንጃ አሸነፈ በጠመንጃ አሸንፋለሁ ብሎ በኢትዮጵያ ህዝቦች ላይ የራሱን ህልሞች፣ የራሱን ፍላጎቶች፣ የራሱን ጥቅሞች፣ የራሱን ብዙ ነገሮች በኢትዮጵያ ህዝብ ላይ በጠመንጃ ጫነ። በጠመንጃ ጭኖ የኢትዮጵያ ህዝብን ለሀያ አራት ሀያ አምስት ዓመታት ዋጥልን፣ ዲሞክራሲ ስርዓት እየፈጠርኩ ነው እያለማሁ ነው ምን እያደረግኩ ነው እያለ ወደ ታች ይጠቀጥቃል። የኢትዮጵያ ህዝብ ግን ኢህአዴግን አላመንም። ችግሩ እሱ ነው። የአንድ ድርጅት ህልም፣ የአንድ ድርጅት ፍላጎት፣ የአንድ ድርጅት ጥቅም፣ የአንድ ድርጅት ሁሉም ነገር በህዝቦች ላይ በጠመንጃ ተጫለ። በጠመንጃ ደግሞ እስከ ተወሰነ ደረጃ ድረስ የኢትዮጵያ መንግስታት በጉልበት በገዙበት መንገድ ኢህአዴግም 24 25 ዓመታት እየገነባ ነው፣ ግን የተቀበሩ ፈንጂዎች በየጊዜው እየፈነዱ ብዙ ሰው እያለቀ እዚህ ደርሰናል። በተለይ አሁን በተለይ አሁን ደግሞ ኢህአዴግ የገባበት ምንድን ነው? ከወጣቱ ትውልድ ጋር ከነገው ትውልድ ጋር እየተጣላ አሁን ኦሮሚያ የሚታየው እሱ ነው። ከወጣቱ ትውልድ ጋር ጦርነት ውስጥ ገብቷል። ለአንተ መሰረታዊ ጥያቄ ዋናው ጥያቄ እዛም ሆነ እዚህ ሁለት ነገር ነው። አንዱ የፖለቲካ ፍላጎት ነው። ማንም በጠመንጃ ዘላለም ይገዛለሁ፣ እያሰርኩ፣ እየገደልኩ፣ እየፈለጥኩ፣ እየቆረጥኩ ኖ ይገዛለሁ የሚለው በአለም ደረጃም ሆነ በኢትዮጵያ ተሞክሯችንም አልሰራም። ስለዚህ ጉዳዩን ከሚያገባቸው ኃይሎችና ህዝብ ጋር ቁጭ ብሎ ምን ይሻላል ምን ያስፈልጋል? ምን ይመረጣል? እንዴት እናድርግ? የሚለው ላይ መነጋገርና መስማማት ያስፈልጋል። የኢትዮጵያ ችግር ምን መሆን አለበት የሚለ የዛሬ 25 ዓመትም አልተፈታም፣ ዛሬም የተፈታ አይደለም። እንዳውም የተቀበሩ ጊዜ ጠብቆ የሚፈነዱ ቦምቦችን ነገ ኢህአደግ መሪዎችን እንዲሰሙ እፈልጋለሁ። ነገ ልልጆቻችን አብሮ መኖሩ እንኳን የሚቸገሩበት ኢትዮጵያ እየተፈጠረች ስለ ብሔራዊ እርቅም አንስተዋል። የብሔራዊ እርቁን ጉዳይ እንደሚያውቁት ከደርግ ጀምሮ እስከ ዛሬ ድረስ ያሉት የመንግስት ባለስልጣናት አስፈላጊነቱ አይታያቸውም። በኢትዮጵያ ውስጥ የተጣሉ ክፍሎች የሉም ይላሉ፣ በአጠቃላይ አነጋገር ማለት ነው። እርስ በኢትዮጵያ ስለ ብሔራዊ እርቅ አስፈላጊነት ሲያነሱ በአእምሮ ያሉት ታራቂዎች እነማን ናቸው? እንዴት ባለ ዘዴ ነው እርቁ የሚከናወነው የሚካሄደው? የኢትዮጵያ ህዝብ በዋናነት ልሂቃኑ የመስማማት ችግር አለሁ። መጽሐፌ ላይም በግልጽ ቋንቋ እንዳስቀመጥኩኝ በአብዛኛው በነገራችን ላይ ገመገብኩ ላለፉት መቶ ሃምሳ ዓመታት አካባቢ ነው። ከቴዎድሮስ፣ ከምኒልክ፣ ከአጼ ኃይለስላሴ፣ ከደርግ፣ ከኢህአዴግ እነዚህ መንግስታትም በተለያየ ደረጃ መሰረታዊ የችግሮቻችን ምንጭ እነዚህ የሚጋጩ ህልሞች ከየት ተጀመሩ፣ መቼ ተጀመሩ፣ እንዴት እስከ ዛሬ መጡ የሚሉትን ሳነሳና ሳወርድ ነው የቆየኝ። በመጀመሪያ ደረጃ ዋናው ችግር በሊቃኖች መሀል ነው። በህዝብ መሀል ለምሳሌ የጎንደር ገበሬ ከወለጋ ገበሬ ጋር ወይም የትግራይ ገበሬ ከሀረር ገበሬ ጋር ወይም ከአምቦ ገበሬ ጋር ብዙ የሚያጋጨው ነገር የለውም እና ዞሮ ዞሮ እንግዲህ ምንድ ነው በልሂቃን ደረጃ ነው። ከልሂቃን ጋር ተንተራሶ ደግሞ ህዝብ ያው የምንኖርበት ማህበረሰብ ነው። ማህበረሰብም አልፎ አልፎም በተለያየም ደረጃ በጅምላም የማየቱ አንዳንድ ነገሮች አሉ። ስለዚህ በማህበረሰብ ደረጃ ከታሪክ የሚሆን ከተወሰኑ ከተለያዩ ነገሮች የሚመጡ ልዩነቶች አሉ። ስለዚህ ብሔራዊ እርቅ በምንልበት ጊዜ በዋናነት በልሂቃን በተለይ ገዢዎች ነን በሚሉና በተገዢዎች መካከል የግድ ያስፈልጋል። ሌላው ደግሞ ማህበረሰቡ የተወሰኑ ልዩነቶችን የቅራኔ ምንጮች ሊሆኑ በሚችሉ ደረጃ በማይሆን መንገድ እንዳይታያይ፣ ጥሩ ጎረቤቶች ሆኖ እንዲኖር የሀገሪቷን ሪሶርስ በተቻለ መጠን ተካፍሎ የመኖር እድሉ በማህበረሰብ አካባቢ ምን ስራ ያስፈልጋል ማለት ነው። በተለይ በኢህአዴግ ከፋፍለ ጊዜ ሴራ ማህበረሰቦች ብዙ ቦታ ሲጋጩ ነበር። አሁንም እየተጋጩ ነው። አንዳንድ ቦታዎች በህዝብ መሀል ካድሬው ግጭት የመፍጠር ሲሰራ ነበር። አሁን እንኳን አሁን እንኳን በቀደም ለምሳሌ ቦርዶደር ላይ ሶማሌና ኦሮሞ ቦርዶደር የሚባል በሚኤሶ ባህረሩ መስመር ላይ ካድሬው ሄዶን ህዝብና ህዝብ ለወደ ማጋጨቱ ደረጃ ነው የገባውና በዛ ደግሞ ሳቦ የመግባት እነዚህ ነገሮች ህዝብ በለመደበት መንገድ በራሱ ባህል ታርቆ ተረጋግቶ ለመኖር የሚችልበት ሁኔታዎች ያስፈልጋሉ ማለት ነው። አንዱ ሌላውን እንደ ጠላት፣ ሌላውን እንደ አጥቂ፣ ሌላውን እንደ ዘራፊ ሳያይ ማለት ነው። ባጭሩ በልቃን ደረጃ በገዢዎችና በተገዢዎች መሀል፣ በማህበረሰቦች መካከል እኔ በዚህ ሀገር ያመረቁ ያሉትን ቁስሎች ለማከም ብሔራዊ እርቅ በጣም አስፈላጊ ነው የሚለው። ሌላው ከመርሰዎች ጉዳዮች አንዱ የኦሮሞና የአማራ ልሂቃን የሚሏቸውን ኃይሎች መጓተትን በተመለከተ ነው። የኦሮሞ ልሂቃን ዋና ችግር የጋራ ፖለቲካ አጀንዳ መቅረጽ አለመቻላቸው ነው ሲሉ፣ የአማራው ልሂቃን ችግር ደግሞ ሚዛሬት ኢትዮጵያ እንደነበረች እንድትቀጥል መፈለጋቸው ነው ይላሉ። የሁለቱ ቡድኖች ፍላጎትና ህልም ከአብዛኛው የሀገሪቱ ህዝብ ፍላጎትና ህልም ጋር እንዴት ያለ ግንኙነትና ትስስር እንዳለው ያብራሩልኛል። ሁለቱንም ነው። ግንኙነትም አለው፣ ምንም ጥያቄ የለም። ዝም ብሎ ከሜዳ የሚፈጠር ነገር የለም። በህዝብ ውስጥ ያለው ስሜት፣ የህዝብ ፍላጎት፣ የህዝብ ጥቅም ላይ ተንተናንሶ ነው የሚነሳው። ብቻውን አይደለም ማለት ነው። በተደጋጋሚ እንዳነሳው ደግሞ እሊቱ በራሱ ከህዝቡ የተለየ ህልም አለው። እነዚህ ህልሞች አንዳንድ ጊዜ አንድ ይሆናሉ አብሮ ይሄዳሉ። አንዳንድ ጊዜ ደግሞ አብሮ የማይሄዱባቸው ሁኔታዎች አሉ። ለምሳሌ አሁን እኔ የትግራይ እሊት ዛሬ ባለበት ሁኔታ ለትግራይ ህዝብ ዲሞክራሲም፣ ሰላምና መረጋጋትም ያመጣሉ የሚል ግምት የለኝም። ከሌላው ኢትዮጵያ ህዝብ ጋር ቢያጋጩት እንጂ ያንን ያደርጋሉ የሚል ግምት የለኝም። ስለዚህ አንድም የሚሆንበት የሚለይባቸውም ሁኔታዎች አሉ። ስለዚህ እንግዲህ ምንድን ነው ብዙ ጊዜ በተለይ ላለፉት አርባ ሀምሳ አመታት አካባቢ ኋላ አሁን ትተን የኢትዮጵያ ተማሪዎች ንቅናቄ ከሙላ ጎደል ጋራ ንቅናቄ ነበር። ከሙላ ጎደል ኢትዮጵያን በሀገር ደረጃ ለመለወት የሚደረግ ትግል ነበር። ያ ከሸፌ ከሸፌ በኋላ ለውጥ ፈላጊው ትውልድ በየድንኳኑ ነው የገባው በብዛት ማለት ነው። አሁን ደግሞ ባህልና ማህበረሰብ ይቀርባል። በቅርቡ በዚህ በዋሽንግተን ዲሲ በተካሄደ አንድ የተለያዩ የጥበብ ሥራዎች በቀረቡበት መድረክ ተሳትፋለች። በርከት ያሉ የጥበብ ዘርፎችንም በመከታተል ትታወቃለች። የባህልና ማኅበረሰብ እንግዳችን ሙጌታቸው በተከታታይ ቃለ ምልልሷ ስለ ሥነ ግጥም በልዩ ልዩ አልባሳት ላይ ስለሚሰሩ ንድፎችና ቅርጾች እንዲሁም የምግብ አሰራር ሙያን የተመለከቱ ርዕሶች ላይ ያተኮረው ወግ በመጨረሻው ክፍል የገዛ ንባብ ምርጫዎችንም ታቀርባለች። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በተለያዩ ፕሮግራሞች መደራረብና በሰዓት ጥበት ሙሉውን መቅረብ ሳይችል የቀረው የመጨረሻው ክፍል ሳምንት የተነሳ አንድ ጭብት መስሎ በማስታወስ ይጀምራል። እሙ ቀደም ብለን የስነ ግጥም ስራዎችን ተመልክተናል። አሁን ወደ ኋላ ላይም ለየት ያለ ባህላዊ ምግብ አዘገጃጀትን የሚመለከተውን አንስተናል። ጉርሻ ለብዙዎች ቅርብ የሆነ ቤተሰባዊ ስሜትን የሚያመጣ ነው። እስኪ መነሻ ወደሆነን የጥበብ ስራሽ እንመለስ። ባለ ደማቅ ቀለማት የኢትዮጵያን የቀደሙ አሳሳል ዘይቤዎች የሚያንጸባርቁ በአንገት ልብስ ላይ፣ በክረባቶች ላይ የሚሰሩ ጠልሰም የሚባለውን ይሄ አይናቸው ጎላጎላ ያለ በኦርቶዶክስ ቤተ ክርስቲያን አካባቢ በብዛት የሚታዩ የሰው ምስሎችን ያዘሉ ንድፎች ተመልክቻለሁ አለሁ በስራሽ ያቀረብሻቸው። እስኪ ስለ እሱ አጫዎችን መቼ ጀመርሽ? እነኝህን ንድፎች ወይም ዲዛይኖች መስራት እንዴትስ ወደዚህ ገባሽ? እሺ፣ መጀመሪያ የንድፉን ስራ የጀመርኩት ይመስለኛል በፈረንጆች አቆጣጠር አስራ ዘጠኝ መቶ ዘጠና ወይ ሰማንያ ዘጠኝ አመተ ምረት ላይ የስዕል ቀለሞችን በመጠቀም በቲሸርት፣ በጂንስ፣ በምናምን ላይ ፊደላቶችን፣ ጠቅላይ ግዛቶችን በኔ ጊዜ ስመጣ ጊዜ የሚባሉትን የመሳሰሉትን ነገሮች እየጻፍኩኝ መጀመሪያ ለራሴ ነበር የምሰራው እና ሰዎች እየወደዱት ገበያ ላይ ወጣ። ከዛ እንደ ነገርኩ ቤተሰብ ውስጥ ብዙ አርቲስቶች ስላሉ አራት መስቀሎችን ወንድሜ ነው የሰራቸው። ብዙ የምጠቀምባቸው ለአልባሳት፣ ለነዚህ በሀር የተሰሩ አሪፍ ለሴቶች አንገል ልብስ እነሱ እነሱ ላይ የወንድሜ ዲዛይኖች እሱ የሰራቸው ስዕሎች ናቸው። እሱ ዛሬ በሕይወት ስለሌለ ቤተሰቦቻችን ውስጥ ያለ አነጋገር ስም ከመቃብር በላይ መቅረት አለበት የሚባል ነገር ስላለ ከብዙ ውጣ ውረድ በኋላ ባለቤትነቱን ካገኘን በኋላ የዛሬ ሁለት ዓመት ከዛ ጊዜ ጀምሮ መስቀሎቹን እየተጠቀምን ግን በተለያዩ አልባሳት ላይ ሙሉን ወይ ደግሞ ከሌላ ከሌላ ነገሮች ጋር እየደበላለቅን በከረባትም በምንም በምንም እያመጣናቸው ነው። እንግዲህ ይሄ አዲስ ነገር ነው። ወደ ህዝብ ለሽያጭ ከወጡ ሁለት አመታቸው ነው። ግን ጉዳዩ ሲሰራና ሲጠና ሀያ መቶ ሆኖታል። እንዳልሽው የፈጠራ ባለቤትነት ወይም ኮፒራይት የሚባለውን መብት እጃችሁ ካስገባችሁ በተለያየ ቅርጾች መስራትም እድል ያለ ይመስላል። ልክ ነው። የተመለከትኳቸው ስራዎች መልከ ብዙ ናቸው። የቀለማት አመራረጦቹ፣ የስዕሎቹ አሳሳል፣ የቅርጾቹና የንድፎቹ አጣጣል። እነኚህን ሁሉ ጊዜያት ቀደም ብለሽ እንደነገርሽን ቤት ውስጥ ከመስራት ባሻገር ሌላም የኑሮ ስራ ያለሽ የተለያዩ የጥበብ ዘርፎች ውስጥ ስትሳተፍ ያለሽና ለስሜትሽም ለፍሬ እንደ በቃውም ደግሞ ገፍተሽ እዚህ ደረጃ እንዲደርስ ለማድረግ እንዴት ነበር ጊዜ የምታገኝለት? እንግዲህ የምንኖርበት አገር ታውቀዋለህ። የይቅርት ሀገር አይደለም፣ ለሁሉ ነገር ቅጣቱ ቶሎ ቶሎ ነው። ይቅርት ሀገር አይደለም፣ ጥሩ አነጋገር ነው። አዎ የይቅርት ሀገር አይደለም፣ ቶሎ ነው የምትቀጣው። አለመስራት፣ ከቤት መውጣት አለ፣ መባረር አለ፣ ሁሉም ደርሶብናል። በዛ ላይ ቤተሰብ ማስተዳደር አለ፣ እናት አባት መርዳት አለ፣ ብዙ ነገር አለ። ግን በዛው ውስጥ የሚገርመው ይሄን ነገር አይ ቲንክ ከነፍስ ጋር የተገናኘ ስጦታ ስለሆነ እንቅልፍ ሁሉ ይነሳሃል። እኔ አሁን አንዳንድ ጽሑፍ ስጽፍ ሌሊት ነው የምጽፈው። ለምን በብላ ብትጠይቀኝ አላውቀውም። እነዚህን ግን ከስራ ውስጥ መንገድ እየሄድኩም ማስባለው ሀሳብ ሲመጣም ቆም አድርጌ ይጽፈዋለሁ። ይሄንን ባደርገው ይሄ ቢሆን ያ ባይሆን። ደግነቱ ደግሞ የዛይችን አምስቱን አመት ደግሞ እድለኛ ሆኜ ቤቴ ውስጥ ትልቅ ቦታ አለኝ የምሰራበት። እንቅልፍም ሲነሳኝ ምንም ምንም ወረድ ብዬ እዚህ ላይ ነኝ። ጊዜ ያጠፋበታለሁ። አክቹዋሊ በሳምንት ከስልሳ ከሰባ ሰዓት በላይ ያጠፋበታለሁ። ከስራ ውጭ ማለት ነው። ምናልባት በቅርብ የሚያውቁሽ በቤትም በህይወትም የምትሳተፊባቸውን የሚያውቁ ጊዜ ማግኘትሽን በተለየ ሁኔታ ሊያዩት ይችላሉ። እንዲህ እንደ አንቺ በተለያዩ የጥበብ ዘርፎች የሚሳተፉ ይበልጡን ደግሞ የስነ ጽሁፍና የስነ ግጥም ፍቅር ያላቸው ስናገኝ እንደምናደርገው በራሳቸው ስራዎች ውስጥ የምናነሳቸውን የምንመላለስበትን ያህል የትኞቹን ይወዳሉ፣ ምን አይነት የጥበብ ስራዎች የስነ ጽሁፍ ዘርፎች ይማርኳቸዋልን እናነሳለን። የጥበብ ስራውን ያህል ንባብም የራሱን ትልቅ ቦታ አለው እና እስኪ ንባብሽን እንመልከት። ማንን ታነቢያለሽ ነው የሚባለው በዚህ ባህል አነጋገር በስነ ግጥቡም በሌሎች የስነ ጽሁፍ ስራዎችም ልብ ወለድ ወይም ሀሳብ ወለድ ባልሆኑትም ጭምር፣ በየትኛውም ቋንቋ፣ እስኪ ምርጫዎችን ለምን እንደምትምርጫቸው እና ወጋችንን በዚሁን ቋጭ ከእኛ ጋር ጸሐፊዎች እንግዲህ እንደ ገብረክርስቶስ ደስታ በሁለቱም በስዕልም ሆነ በጽሁፉ ሚንጃ ከነፍሴ ጋር የተቋጨ ነገር አለው። የእሱ ስራ ወደዋለሁ። ጋሽ ስብሀት ይሄ እምቢታ ወይም የሚያሸንፈውን ነፍሴን ያስደስተዋል፣ ወደዋለሁ። እሱንም በዚህኛው አለም ስንመጣ ብዙ ብዙ ጸሀፊዎች አሉ። ከሁሉ በላይ ግጥም በሚመለከት አንድ በጣም ወደው የሲሪያ ጸሐፊ ዛሬ በህይወት የለም። ንዛር ካባኒ ይባላል። በተለይ በዛ አካባቢ ላሉ ወንዶች ደፍሬ በሙሉ ቃል ብናገር ለሴት ያለው የመብትም ሆነ የክብር ጥያቄ ብዙ የሚያወቃቅስ አካባቢ ስለሆነ እሱ ጽሁፎች ውስጥ በአበባም ሆነ በእናትም አስመስሎ ለሴቶች የሚሰጠውን ክብርና ድጋፍ እንዲሁም ያጻጻፉ ቃላት ሳይንዛዛ ሁሉን ነገር በአንድ ምስጋና ውስጥ የሚያጠቃልላቸውን የግጥም አጣጣሎች ወዳቸዋል። እነርሱ ናቸው ጭንቅላቴ ውስጥ ያሉ። ኔዛር ካባኒ ከፋርስ ጽሁፎች ውስጥ ወደ እንግሊዝኛ የተመለሰውን አንብበሽ ነው። ልክ ነው፣ ትክክል ነው የተናገርከው። በፋርስ ነው የተጻፉት የነበሩት ወደኋላ ስሜል አስር አመት ወይ አስራ አምስት አመት ውስጥ ወደ እንግሊዘኛ ተለውጧል። እሱ በአስራ ዘጠኝ መቶ ውስጥ ና ስምንት አመተ ምረት ይመስለኛል ኩኝ ያረፈው በፈረንጆች አቆጣጠሩ። ከዛ በኋላ የተተረጉሙ ናቸው በእንግሊዘኛ ና በቃ ያ ሁሉ ሰው የሚያውቀው የሌበንን ጸሐፊ የሆነውን ፕሮፌትን ለማንበብ እሱን ፍለጋ ሲሄድ ነው ይህንን ሰው እያገኘሁትና፣ በቃ ከእሱ ጋር ቆይቻለሁ። ግሩም ጉዞ ነው። ከልጅነት እድሜ ጀምሮ የሚበልጠውን እድሜሽን በአሜሪካን ሀገር ነው የኖርሽ ና ፈልገሽ ወደ ገዛ ሀገርሽ ወደ ገዛ ባህልሽ በሚሄድሽ በጥበቡም በስነ ጽሑፉም ሌላውን ያመጣሽውን ያህል የዚህ ባህል ተጋሪነሽ። እና ና በአሜሪካ ስነ ጽሑፍ ውስጥ የምትወጃቸው ምናልባትም ልብ ወለድ ወይም ሀሳብ ወለድ ከሆኑት ውጭ የሆኑ ሊሆን ይችላሉ። በሕይወት መንገድም ጎላ አድርገው የሚሰሙሽ በንባቦችሽ የምታስታውሻቸው ካሉ አንድ ሁለቱን ጠቃቅሽልን። እንግዲህ ከጽሁፍ ከግጥም አካባቢ ጋር ከመጣን እዚህ ሀገር እኔ ከመጣሁ በሰላሳ አመት በፊት ቢሆን በዛ ጊዜ የነበሩትን ጥቁር ጸሐፊዎች የብዙዎቹን ስራ በትምህርት ቤትም ተተዋውቂያቸዋለሁ። እንደነ ማያ አንጀሎ ወዳት አለሁ እሷን ስል ስዌትሊ የምትባል በስሌቨሪ ጊዜ የጻፈች በባርነት አገዛዝ ዘመን አ፣ በዛ ጊዜ የጻፈች ሴት ናት። ላንግስተን ሂውዝ ያው የሚታወቀው ነው። ዞራ ኔልሰን ሀርሰን የምትባል ደግሞ ሌላ ጥቁር ጸሐፊ አለች። እነሱ እነሱን የመሳሰሉ እንደዚህ ደግሞ ስንመጣ እነ አለስ ዋከር አሉ፣ እነ ቶኒ ሞርሰን አሉ። ለግጥሞች አይ ቲንክ ነፍሴም ስለሚሳሳ ግጥም ደግሞ ራሱን የቻለ የአንድን ሰው የአስተሳሰብ ወይ የምስጢራዊ አስተሳሰብ ወይ የሕመሙን እጥረትም ሆነ ስፋት የሚገልጽበት ብዕር ነው ብዬ ስለማምን ወደዛ በጣም አደላለሁ። ግሩም ቀደም ብለሽ ባነሳሻቸው በተለይ የኢትዮጵያውያን ደራሲያን ከምትወጃቸው አንዱ በቅርቡ ከዚህ ዓለም በሞት የተለየ ስብሀት ገብረ እግዚአብሔር መሆኑን ገልጸሻል። እንቢተኝነቱ ይማርከኛል ብለሻል። በጣም በስሙ የተቋጠረች ባለ ሁለት ስንኝ ግጥም እንዳለች ከዚህ ቀደም ተረድቻለሁ። በእሷ ንቋጭ በጣም ደስ ይለኛል አሉላ ጋሽ ስብሀትን ማረፍ እንደ ማንኛውም ሰው በፌስቡክ ነው ያወቅኩት። እና ጠዋት ሀዘኑ ሲደርሰኝ ማልቀስም መጮህም ምንም ነገር ማድረግ ስላቃተኝ በጣም በጣም በጣም ስለምወደው ዝም ብዬ እዛችሁ ጋር የጻፍኳት ናትቼ ሞቱን ሰማሁና የጋሽ ስብሀትን ፊደል አሸርጬ ለቅሶ ደረስኩት ይላል ሁለት ሀያ ሀያ አስራ ሁለት እዚህ ሀገር አቆጣጠር ማለት ነው። ፊደል አሸርጬ ለቅሶ ደረስኩት። እ ሙ ጌታቸው በርከት ባሉ የጥበብ ዘርፎች በመሳተፍሽ በቅርቡም ደግሞ በዚህ በዋሽንግተን ዲሲ የተካሄደ በተለያዩ አልባሳት ላይ የተሰሩ የኢትዮጵያን ታሪክና ባህል የሚያንጸባርቁ ስራዎችሽ መነሻነት በምትሳተፊባቸው የተለያዩ ዘርፎች ውስጥ ልምዶችሽንና የጥበብ ምልከታሽን ለማካፈል በዚህ ቃለ ምልልስ ለወሰድሽው ጊዜ አመሰግናለሁ። በሌላ ፕሮግራም መልሰን እንደምናገኝሽ ተስፋ አደርጋለሁ። እግዜር ይስጥልኝ። እኔም በጣም በጣም በጣም አመሰግናለሁ አሉላ፣ ስለ ሰዓታችሁ፣ ስለ ጊዜያችሁ በዚህ ደቂቃ ላይ ደግሞ እንደዚህ አውጥተው አራት ይመስሉኛል መርካቶ የሚባል ፕሮግራም ያዘጋጁት ጎበዝ ሴቶች፣ በዛ ላይ ብዙ የተካተቱ አርቲስቶች አሉ። አንድ ቀን ለሁላችንም ይሄ አፖርቹኒቲ ይደርሳል ብዬ አምናለሁ። አመሰግናለሁም በጣም መጨረሻው ቅንብር ላይ ደርስናል። የተከበራችሁ አድማጮች የተፈጥሮ አካባቢ ይቀጥላል። የዛሬው የተፈጥሮ አካባቢ ዝግጅት ርዕስ የከተሞች መስፋፋት፣ የአዳዲሶች መቆርቆር በተፈጥሯችን አካባቢ ላይ ያለው አንድምታና የሚታሰቡ እርምጃዎች የሚል ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ አንድ ከፍተኛ ባለሙያ አነጋግሯል። ወደ ዝግጅቱ ላሸጋግራችሁ። የከተሞች መስፋፋትና የአዳዲሶችን መቆርቆር የሚፈጥረው የመጀመሪያ ስጋት የተፈጥሮ አካባቢ መጎሳቆል፣ የተፈጥሮ ሀብቶች መጎዳት፣ የአካባቢያችን ብክለትና የብክለቱ መስፋፋት፣ የሰው ጤናና አኗኗርም በዚያው መጠን ለጉዳት መጋለጥ ነው። ኢትዮጵያም ከዚህ እውነት ውጪ አይደለችም። በዋናነት አካሄ ጥበቃ ስራ ያተኮረው ለብዙ ጊዜ ከተፈጥሮ ሀብት ጥበቃ ና ልማት ስራዎች ጋር በተያያዘ ነው። ይህ ማለት ግን ለሌሎች አይነት የአካባቢ ችግሮች ግድ ማለት ሳይሆን እንደውም ህገ መንግስቱ ዜጎች በንጹህና ጤናማ አካባቢ የመኖር መብት እንዳላቸው፣ አካባቢን የመጠበቅ የዜጎች የመንግስት ግዴታ እንደሆነ ያስቀምጣል ና እሱን ተከትሎ አጠቃላይ የአካባቢ ብክለትን ለመቀነስ የሚያስችሉ የህግ ማዕቀፎች ተዘጋጅተው ስራ እየተሰራባቸው ናቸው። ዶክተር ሙልጌታ መንግስት በኢትዮ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የተፈጥሮ አካባቢ ጉዳዮች ረዳት አማካሪ ናቸው። አሁን ግን ሀገሪቱ ለአካባቢ ጥበቃ ጉዳይ የተሻለ ትኩረት እየሰጠች እንደሆነ ይናገራሉ። በአጠቃላይ የአካባቢ ብክለትን ለመቆጣጠር የሚያስችል አዋጅ አለ። አዋጁን ተከትሎ ደግሞ በጣም ዝርዝር የሆኑ ሁለት አዋጆች አሉ። አንደኛው አዋጅ የሚመለከተው ምንድን ነው? ከኢንዱስትሪ የሚወጡ ብክለቶችን ለመቆጣጠር የሚያስችል ነው። ሁለተኛው አዋጅ ደግሞ ከአበባ እርሻ ጋር በተያያዘው ሊፈጠር የሚችልን የአካባቢ ችግር ለመቆጣጠር የሚያስችሉ ሁለት ዝርዝር ደንቦች አሉ። አንድ ዋና አቃፊ አዋጅ አለ። አዋጁ አጠቃላይ ምንድነው ነው ብክለትን ለመቀነስ የአካባቢ ላይ የሚደርስን ብክለት ለመቀነስ ነው። ወደ አካባቢ የሚለቀቁ በካይ ነገሮችን ለመቆጣጠር በሚል ዓላማ የተዘጋጀ ነው። ወደ አየር፣ ውሃ እና አፈር የሚለቀቁ በካይ ነገሮችን ለመቆጣጠር ተብሎ የተዘጋጀ ነው እና አሁን ከኢንዱስትሪ እና ከአበባ እርሻ ጋር በተለይ ከኢንዱስትሪ ጋር የሚመጣውን የብክለት ደረጃ ለመቆጣጠር የወጣው አዋጅ በሀገሪቱ ያሉ ከኢንዱስትሪ የሚወጡ ልቀቶችን ለመቀነስ ወይም ደግሞ የሚለቀቁት ነገሮች የመበከል አቅማ ቸውን ለመቆጣጠር የሚያስችል ነው እና ሕጉ የሚመለከታቸው ድርጅቶች ስለ ሕጉ በቂ ግንዛቤ እንዲኖራቸው አስቀድሞ የማስተዋወቅ ስራ ሲሰራ ነበር። ድርጅቶቹና ግለሰቦቹ ከህጉ ጋር በተጣጣመ ሁኔታ የኢኮኖሚ እንቅስቃሴያቸውን እንዲያደርጉ ለማስቻል ደግሞ የዝግጅት ጊዜ መስጠት አስፈላጊ ሆኖ ነበር። ምክንያቱም አካባቢ ብክለትን ለመቀነስ ወይም ደግሞ ከኢንዱስትሪ የሚወጡ ተረፈ ምርቶች አፈርን፣ ውሃን እና አየርን እንዳይበክሉ ለማድረግ እነዚህ ኢንዱስትሪዎች መጠቀም ያለባቸው ቴክኖሎጂ፣ መከተል ያለባቸው የአመራረት ሂደት አለ እና እነዛን ቴክኖሎጂዎች እስከሚያገኙ ድረስ የምርት ሂደታቸውን እስከሚቀይሩ ድረስ በሚል ወደ አምስት ዓመት የሚሆን የዝግጅት ጊዜ ተሰጥቷቸው ነበር እና በቅርብ ጊዜ ይሄ የአምስት ዓመት የዝግጅት ጊዜ እያለቀ ነው በሚል ማስጠንቀቂያ ተሰጥቷቸዋል። አሁን የዝግጅቱ ጊዜ ካለቀ በኋላ መንግሥት ወደ ማስፈጸም ነው የሚሄደው። ይገባው ማለት ነው። ለምን አስፈለገ ይሆን እንዲህ አይነቱ የዝግጅት ጊዜ? አዋጅ ከተነገረ ህግ ከተደነገገ ለምን ወዲያው ተፈጻሚ አይሆኑም? ያስፈለገበት ምክንያት ምንድን ነው? በተለይ የኖሩ ኢንዱስትሪዎች ብዙ ጊዜ የኖራቸው የቆዩ ኢንዱስትሪዎች ብክለታቸውን ለመቀነስ ወይ ወደ አካባቢ የሚለቁትን ተረፈ ምርት አክመው ለመልቀቅ የሚያስፈልጋቸው ቴክኖሎጂ አለ እና እነዛን ቴክኖሎጂዎች እስከሚያገኙ ድረስ ገዝተውም እስከሚተክሉ ድረስ ወይም ደግሞ የሚያክሙበትን ኢንፍራስትራክቸር እስከሚያዘጋጁ ድረስ ነው የአምስት ዓመት የዝግጅት ጊዜ የተሰጣቸው እና ያ የዝግጅት ጊዜ አልቋል። አሁን መንግስት ያንን የማስፈጸም የመቆጣጠር ስራ ውስጥ ይገባል ማለት ነው። ይሄ የምንመለከተው በዋናነት ምንጫቸው የታወቀ አካባቢ ሊበክሉ የሚችሉ እና ምንጫቸው የታወቁ ነገሮችን ለመቆጣጠር ነው የሚረዳው በዋናነት ከኢንዱስትሪ ታወቁ የኢኮኖሚ እንቅስቃሴዎች የሚለቀቁ ብክለቶች ነው። ነገር ግን በአጠቃላይ ደረጃ ደግሞ የግለን ይሁን የመንግስት የኢኮኖሚ እንቅስቃሴ ቅድም ያልከው የከተሞች ማስፋፋት የከተሞች ማስተር ፕላንም ይሁን ማንኛውንም መንግስት የሚያደርጋቸው የልማት እንቅስቃሴዎቹ ይሁን የግለሰቦች የሚያደርጓቸው የልማት እንቅስቃሴዎች አካባቢን የማይበክሉ እንዲሆኑ ለማድረግ ደግሞ የሚያስችል ሌላ አሰራር አለ። ይህ አሰራር ምን ይባላል? የአካባቢ ተጽዕኖ ግምገማ ነው እና የአካባቢ ተጽዕኖ ግምገማ መነሻው አሁንም ሕገ መንግስቱ ነው። ሕገ መንግስቱ ምን ይላል? የልማት ፕሮጀክቶች እና ፕሮግራሞች አካባቢን መጉዳት የለባቸው የሚል ድንጋጌ ያለው እና ያንን ድንጋጌ ለማስፈጸም የወጣ አዋጅ አለ። በዛ አዋጅ መሰረት ማንኛውም የልማት ፕሮጀክቶች ወደ ግንባታም ይሁን ወደ ሌላ ነገር ከመግባት በፊት የአካባቢ ተጽዕኖ ግምገማ ማካሄድ አለባቸው። በምን መልኩ ነው ማካሄድ ያለባቸው? ምን ምን ጉዳዮችን ነው መገምገም ያለባቸው? የሚለው እሱ አዋጅና ደንብ እንዲሁም መመሪያዎች ወጥተው የኢትዮጵያ የሕግ ማዕቀፍ አካል ሆኗል እና እነሱም የቆዩ ናቸው። ይህንን በዋናነት የሚያስፈጽሙት የዘርፍ መስሪያ ቤቶችና የክልል መንግስታት ናቸው። ስለዚህ ማንኛውም ለምሳሌ ባለሀብት የቀረጸውን ፕሮጀክት ወይም ደግሞ ፕሮግራም ከማስፈጸሙ በፊት ለሚመለከተው የመንግስት መስሪያ ቤት የአካባቢ ተጽዕኖ ግምገማ አስገብቶ ያንን ማጸደቅ አለበት። የአካባቢ ተጽዕኖ ግምገማ ዋናው አላማ ምንድን ነው? ሊደርሱ የሚችሉ የአካባቢ ችግሮችን አስቀድሞ በመተንበይ አስቀድሞ በመገመት ለነሱ ደግሞ የማስተካከያ እርምጃዎችን ለመውሰድ የሚያስችል ስለዚህ ይሄ ከቀድሞ በተለየ መልኩ የጥንቃቄ ስራ ነው። ማንኛውም አዲስ ፕሮጀክት ከመፈጸሙ በፊት አካባቢን ግምት ውስጥ አስገብቶ እንዲፈጸም ለማድረግ ነው። በዚህ ረገድ የፌዴራሉ መስሪያ ቤት ዋናው ሚና አካባቢ፣ ደንና የአየር ንብረት ሚኒስቴር መስሪያ ቤት የሚባል አለ እንደምታውቀው፣ ዋናው ሚናው የሚሆነው ምንድነው ሌሎች የዘርፍ መስሪያ ቤቶችን የመቆጣጠርና የአቅም ድጋፍ የመስጠት ነው። እና እነዚህን የመሳሰሉ የህግ ማዕቀፎች አሉ። በእነዚህ የህግ ማዕቀፎች እነዚህን በየጊዜው አይነታቸው እየተለወጠ እና ይዘታቸው እየተለወጠ መጠናቸው እየጨመረ የሄዱትን የአካባቢ ችግሮች ለመፍታት የሚያስችሉ የሕግ ማዕቀፎችና አሰራሮች ናቸው። በመንግስት ደረጃ ተግባር ላይ ይሆኑ ያሉ። ዶክተር ሙሉጌታ፣ ለመሆኑ ቅድም የገለጹልኝ የዝግጅት ጊዜ መቼ ነው ያለቀው? የአካባቢ ጥበቃ መስሪያ ቤት የሚመለከታቸው ድርጅቶች ማለቁን አስመልክቶ ካሁን በኋላ ወደ ቀጥታ ወደ ማስፈጸም ስራ እንደሚገባ ነው ማስታወቂያ የሰጠው። በቅርብ ጊዜ ነው ያለቀው። ምንድን ነው የሚደረገው? ምን አይነት እርምጃ ነው የሚወሰደው? የሚፈለግባቸውን ጠብቀው ባልተገኙ ተቋማት ላይ በህጉ መሰረት የሚወሰደው እርምጃ አይነት ይለያያል። በብዙ አገሮችም የተለመደው አካባቢ ጥበቃን አስመልክቶ የተለመደው አሰራር ከቀላል እርምጃዎች ከፍተኛ እርምጃዎች ሊሄድ ይችላል። በዋናነት ግን በጣም ውጤታማ የሚሆነው አሰራር ምንድን ነው? መጀመሪያ ደረጃ ህጉን እያሟሉ ያሉ ወይ ደግሞ ከህጉ ጋር ራሳቸውን አጣጥመው እየሄዱ እና ከህጉ ጋር ራሳቸውን ያላጣጣሙ ድርጅቶችን የመለየት ስራ ነው። እነዛ ከተለዩ በኋላ ህጉን እየጣሱ ያሉ ድርጅቶች ህጉን የሚጥሱበትን ምክንያት መለየት ያስፈልጋል እና ድጋፍ መስጠት። ለምሳሌ ለአንዳንድ ድርጅቶች ድጋፍ መስጠት የቴክኒክ ድጋፍ መስጠት ሊሆን ይችላል የቴክኖሎጂ ድጋፍ መስጠት የምን ይችላል። እሱ አንደኛው የእርምጃው አካል ተደርጎ ሊወሰድ ይችላል። ለእርምጃው ጥራት ተኮር ላይሆን ይችላል። ወደ ቅጣት የምንገባው ወደ የመጨረሻ ደረጃ እርምጃ ነው የሚሆነው ግን በዋናነት ከድጋፍ ጀምሮ እስከ ቅጣት ሊሄድ ይችላል። እንደ ገለጹልኝ ዶክተር ሙሉጌታ እነዚህ የተፈጥሮ አካባቢ ጥበቃ ጉዳዮች ወይም ጤናማ ኑሮ ሰው እንዲኖር የማድረግ ጉዳይ በህገ መንግስት የተደነገገ ነው እና ጠብቀው ካልተገኙ እነዚህን ድንጋጌዎች ብቻ ሳይሆን ህገ መንግስቱን ጭምር ነው እንደ ጣሱ የሚቆጠረው እና ሲታሰብ ማለት ነው የወንጀል ክስ ሊያስመሰርቱ የሚችሉ እርምጃዎች የሚወሰድበት ሁኔታ ያለ በድንጋጌዎቹ መሰረት ይሄ የተፈጥሮ አካባቢ ጉዳይ በተለይ ደግሞ ከዚህ ከኢንዱስትሪ ጋር ከከተሞች መስፋፋት ጋር ከብከላ ጋር እየተያያዘ አካባቢውን ይበክላል ብቻ ሳይሆን በሰው ሕይወት ላይ በሰው ደህንነት ላይ በቀጥታ የሚመነዘርባቸው አጋጣሚዎችና የሚታዩ ምሳሌዎች ብዙ ናቸው። ከሕፃናት ያልተስተካከለ መወለድ ጋር ይያያዛል። ከሰዎች ያለ ዕድሜ መሞት፣ ለካንሰርና ለመሳሰሉት በሽታዎች የመጋለጥ አደጋዎች ጋር እየተያያዘ ነው ስለዚህ ተጠያቂነቱ እንደ ዝም ብሎ በቀላሉ የሚታይ ወይም አካባቢ ይበከላል እየተባለ የሚታለፍ ነገር አይደለም። ለድርቅ ከምንሰጠው ያልተናነሰ ትኩረት የሚፈልግ ነው እንዲህ አይነቱ የብከላ አሰራር። እስካሁን ድረስ ለምሳሌ ያህል ላንሳ የአዲስ አበባ ከተማን ዙሪያ ስንመለከት በተለይ በስተ ደቡብ ያለው አካባቢ ለእንደዚህ አይነቱ አደጋ ተጋልጦ ቆይቷል። እስካሁን ድረስ ለኬሚካሎችና ለብዙ ሌሎችም ለአየሩ ብክለትና ለመሳሰሉት ማለት ነው። እና እስካሁን ድረስ የደረሰውን ብክለት ለመቀነስ ለማስወገድ ችግሩን ለመቋቋም የሚደረግ የሚታሰብ ነገር አለ? ጉዳት ለደረሰባቸው የሚሰጥ ካሳ አለ? ሌሎችም ጥያቄዎች አሉኝ። ከዶክተር ሙሉጌታ ጋር ውይይታችን ይቀጥላል። ብዙ ጉዳዮችን አንስተናል። በሌላ ዝግጅት ይዤለው መለሳለሁ። ዶክተር ሙሉጌታን ለዛሬ አመሰግናለሁ። ጤና ይስጥልኝ። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአሁኑ ጊዜ ቁጥሩ ወደ አንድ ነጥብ ሁለት ቢሊዮን የሚጠጋ የዓለም ህዝብ አንድ ዶላር ከሃያ አምስት ሳንቲም በማይሞላ የቀን ገቢ ከእጅ ወደ አፍ ኑሮውን እየገፋ ይገኛል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሰረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ አንድ ዶላር ከ25 ሳንቲም ያስፈልገዋል። ዛሬ ታዲያ ያ አሃዝ በዓለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ይወሰዳል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰው አንዱ ወይም አስራ ሰባት ከመቶ የዓለም ህዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጾ የሚደመደም አይደለም፣ በማለት ርዕስ አንቀጹ ይቀጥላል። እውን መሆን የተሳነው የሰዎች ህልም ማለት ነው። ለማህበረሰብ አገልግሎት ሊውል ሲችል ተሰልቦ የቀረ የዜጎች እምቅ አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የማገኛትን ሳንቲም ለምግብ ላርጋት፣ ለመድኃኒት፣ ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፍ አቶ እህህ ሲሉ ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ ሰማኒያ ከመቶ ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን የሚቋጠር ሳንቲም አይተርፈውም። ሆኖም ይላል ርዕስ አንቀጹ ሲቀጥል ባለፉት ሀያ አምስት ዓመታት ሁኔታዎች እየተሻሻሉ መጥተዋል። 1.9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ህዝብ ቁጥር እንደ ኤውሮፓውያን አቆጣጠር ከ1990 ዓመተ ምህረት ወዲህ እየቀነሰ መጥቶ አሁን ያለበት 1.2 ቢሊዮን ደርሷል። የ43% መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ ኤውሮፓውያን አቆጣጠር በ2030 ዓመተ ምህረት 1 ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ ጨብጠናል ሲል ርዕሰ አንቀጹ አመልክቷል። ዩናይትድ ስቴትስ በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ መሪነትና ከዓለም አቀፍ አጋሮቻችን ጋር በመተባበር ባያሌ ሚሊዮኖች ለሚቆጠር የዓለም ህዝብ የመጣኔ ሀብት ዕድል፣ ጤና ጥበቃ፣ ትምህርት፣ የምግብ ዋስትና፣ እኩልነት፣ መረጋጋትና የአስተዳደር ተጠያቂነት እንዲረጋገጥ በብርቱ ትጋት ስትሰራ ቆይታለች፣ ሲል ርዕሰ አንቀጹ ቀጥሏል። በታሪክ ለመጀመሪያ ጊዜ ዛሬ በ2030 የከፋ ድህነትን ከዓለም ለማስወገድ የሚያስፈልጉ መመሪያዎች፣ ቴክኖሎጂዎችና ዘዴዎች በእጃችን ይገኛሉ። እርግጥ ስራው ቀላል አይደለም፣ ነገር ግን ይቻላል። የሚቻለው ግን እንደ አንድ የዓለም ማህበረሰብ አንድ ላይ ሆነን ለዚህ ጥረት ድጋፍ ከሰጠን ብቻ ነው ብሏል ርዕሰ አንቀጹ። ስለዚህም የምግብ ዋስትናን እያሻሻልንና የሕፃናትን በጤና የማደግና የትምህርት ዕድልን እያጎለበትን አሁን ያሉንን የልማት አቅሞችና ቅድሚያ ትኩረቶቻችንን እጅግ የከፋ ድህነትን የማጥፋት ጎዳና ማስያዝ ይኖርብናል ብሏል። በዓለም ዙሪያ ሰዎች ስር ለሰደዱ የእድገት ፈተናዎች ማስወገጃ አዳዲስ ሐሳብ እንዲያፈልቁ መጋበዝ ይኖርብናል። ህዝብን በዓለም አቀፍ ምጣኔ ሀብት ማስተሳሰር ይኖርብናል ካለ በኋላ ይህን ሁሉ ካደረግን እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮርን በሚቀጥሉት አስራ አምስት ዓመታት ውስጥ የከፋ ድህነትን ከዓለም ጠራርገን ማጥፋት ፈጽሞ አይሳነንም በማለት የዛሬው ርዕሰ አንቀጽ ሀተታውን ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንፀባርቅ ነበር። አድማጮች፣ አሁን የዜና ማጠቃለያ እናነባለን። የሶማሊያ መሪዎች በመዲናይቱ መቃዲሾ በሁለት ቀናት ያህል የሞቀ ክርክር ካካሄዱ በኋላ በአዲስ የምርጫ ሞዴል ላይ ተስማምተዋል። ትናንት ማታ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣ መግለጫ ሀገሪቱ ሁለት ምክር ቤቶች እንደሚኖሯት ይገልጻል። ታችኛውን ምክር ቤት 257 መቀመጫዎች ላይኛው ምክር ቤት ደግሞ 54 መቀመጫዎች ይኖሯቸዋል። የቀድሞው የአይቨሪኮስ ፕሬዚደንት ሎረን ባግቦ ዛሬ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት ቀርበው ጥፋተኛ አይደለሁም የሚል ቃል ሰጥተዋል። በችሎቱ ፊት ቀርበው ለመዳኘት የመጀመሪያው የቀድሞ ርዕሰ ብሔር የሆኑት ባግቦ በድህረ ምርጫ ግጭት በነበራቸው ተሳትፎ ምክንያት በስብና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ከአምስት እና ከአራት ዓመታት በፊት በተካሄደው ግጭት የሶስት ሺህ ሰዎች ሕይወት ጠፍቷል። አድማጮች፣ ፕሮግራማችን እዚህ ላይ ተጠናቋል። በእኛ በኩል ሰላም ደህና ደሩ እንላለን። የትግርኛ ፕሮግራም ይቀጥላል። gidi <laughs> gidi